የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ማክሰኞ ባወጣው አዲስ ዘገባ እንደ ጎርጎሮሳዊው አቆጣጠር እስከ 2030 ባለው ጊዜ በዓለም አቀፍ ደረጃ 69 ሚሊዮን ህጻናት በቀላሉ ሊድኑ በሚችሉ በሽታዎች እንደሚሞቱ አትተዋል። ይህ ዘገባ ለየት የሚያደርገው በጎርጎሮሳዊ አቆጣጠር 2015 የወጣው ዘላቂ የልማት ግቦች ወይም ስስቴናብል ዲቨሎፕመንት ጎልስ በምጽሩ ኤስዲጂ ከፀደቀ በኋላ የመጀመሪያ በመሆኑና ኤስዲጂ ከያዛቸው ከ17ቱ እቅዶች ጤናማ ማህበረሰብ ማፍራት ላይ ዘገባው እንዳተኮረ በኢትዮጵያ የዩኒሴፍ የኮሚኒኬሽን ኃላፊ ሳሻ ቬስተርቤክ ለዶችቬሌ ተናግረዋል። ዘገባው አገሮችን በደረጃ ያስቀመጠ ሲሆን አንጎላን በአንደኛ ደረጃ ስትቀመጥ በአገሩ እድሜያቸው ከአምስት በታች ከሆኑት ከየ1000 ህጻናቶች 157ቱ በአመት ይሞታሉ ሲል አስቀምጠዋል። ኢትዮጵያ ብዙ ህጻናት ከሚሞቱባቸው አገራት 37ተኛ ደረጃ ላይ ስትገኝ በአመት ከየ1ሺ ህጻናት 59ኙ እንደሚሞቱ ተጠቅሰዋል። ይህ ቁጥር ምን ይናገራል ብለን በኢትዮጵያ የዩኒሴፍ የኮሚኒኬሽን ኃላፊ ሳሻ ቬስተር ቤክን ጠይቀን ነበር። ዘገባውን እንዳየነው እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ሞት ኢትዮጵያ ሰላሳ ሰባተኛ ደረጃ ላይ ትገኛለች። ግን መገንዘብ ያለብን በኢትዮጵያ ከፍተኛ ለውጥ እንዳለ ነው። በአሁኑ ጊዜ በርካታ ህጻናት ከመቼውም ጊዜ በላይ ረጅም ዓመት ደስተኛ ሆነው ይኖራሉ። በኢትዮጵያም እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ሞት በሁለት ሶስተኛ እንደቀነሰ ነው። በጎርጎሮሳውያኑ 1990 ከ1000 ህጻናት 204 ህጻናት ሲሞቱ ነበር። ይህ ቁጥር አሁን ቀንሶ በ2012 ከ1000 ህጻናት ወደ 68 ወርደዋል። ከአምስት ዓመት በታች ያሉ ህጻናት በቀላሉ ሊከላከሉ በሚችሉ በሽታ ሲሞቱ ያሳዝናል፣ የሚሉት ሳሻ ይህንንም ለመከላከል ብዙ ስራ ሊሰራ እንደሚገባ አሳስቧል። እኔ በጥልቀት የማምነው የኢትዮጵያ የልማት አጋሮች ዩኒሴፍን ጨምሮ ግልጽ የሆነ ምርጫ ማድረግ እንዳለባቸው ነው። ወደኋላ የቀሩ ህጻናትን ኑሮና ጤናን ለማሻሻል ገንዘብ መመደብና እንዲለወጡ ማድረግ አለብን። ካልሆነ ግን በ2030 ዓ.ም ለሚያጋጥመን መከፋፈልና ፍትሃዊ ያልሆነ ዓለምን መቀበል ይኖርብናል። አሁን ምርጫ አለን። ግዴታም አለብን። መንግስትና ሌሎች ድርጅቶች ግዴታ ቢኖርባቸውም ሁሉም ግን ለለውጥ መሳተፍ አለባቸው። ይህም የሚያጠቃልለው አስተማሪዎችን፣ የጤና መኮንኖችን፣ ቤተሰብን፣ የልጅ ጠባቂዎችንና ህጻናት ራሳቸውን ነው። የሁላችንም መብትና ግዴታ ነው። በዚህ ጉዳይ ላይ በዶቼ ቬለ ድረገጽ ውይይት አካሄደ ነበር። አብዛኛው አስተያየት ሰጪዎችም መንግስት የማህበረሰቡን የኑሮ ዋስትና ማሻሻል እንዳለበትና ሌሎችም ኃላፊነታቸውን እንዲወጡ ጠቅሷል።